ካለፈው መስከረም ሃያ ስምንት ቀን ጀምሮ ስራ ላይ የዋለው የኢትዮጵያው የአስቸኳይ ጊዜ አዋጅ ይበልጥ ያተኮረው መንግስትን የማይደግፉትንና የሰላሂስ የሰላሄስ የሚሰነዝሩበትን ጸጥ ለማድረግ እንዲሁም ተቃዋሚዎች ሳይሆኑ አይቀሩም የሚባሉ ተጠርጣሪዎችን ለማሰር መሆኑን ከአገሪቱ የሚወጡ አያሌ ዘገባዎች አመልክተዋል። የኢትዮጵያ መንግስት ቀንደኛ መሪዎች ወይም ወሮ በሎች ያላቸውን ከሺህ በላይ ዜጎችን በቁጥጥር ስር እንዳዋለ መንግስታዊ መገናኛ አውታር ፋና ዘግቧል። በፋና ዘገባ ምሠረት 93 ኢትዮጵያውያን የታሰሩበት ሰሜን ጎንደር፣ 110 ኢትዮጵያውያን የታሰሩበት የኦሮሚያው ክልል ቀየለ ወረዳ። 302 ኢትዮጵያውያን የታሰሩበት የኦሮሚያው ጉጂ ክልል፣ 670 ኢትዮጵያውያን የታሰሩበት ምዕራባዊ አርሲ ክልል ከፍተኛ ተቃውሞ የሚካሄድባቸው አካባቢዎች ናቸው። የፋና ዘገባ እንዳመለከተው ቀደም ሲል የተጠቀሱት አሃዞች የታሳሪዎቹን ድምር 1175 ያደርሰዋል። ይህ በእንዲህ እንዳለ ሂውማን ራይትስ ዎች በሰጠው መግለጫ መሠረት የኢትዮጵያ ባለሥልጣናት በአስቸኳይ ጊዜ አዋጁ መሠረት ቢያንስ 1600 ሰዎችን አስረዋል። የሰብአዊ መብት ድርጅቱ ሂዩማን ራይትስ ዎች እንደሚለው አዋጁ ተቃውሞ ከተጀመረበት ከአንድ ዓመት በፊት አንስቶ መንግስት ሲያካሄድ የነበረውን ተግባር ኦፊሴላዊ ሳያደርገው አልቀረም። የአሜሪካ ድምጿ ጂል ክሬግ ከናይሮቢ የላከችው ዘገባ አለ። አዳነች ፍሰሃ አቀርባለች። የኢትዮጵያ መንግስት ካለፈው ዓመት ወዲህ ሲካሄድ ለቆየው ተቃውሞ የሰጠው ምላሽ ለስድስት ወራት የሚዘልቅ የአስቸኳይ ጊዜ አዋጅ ነው። አዋጁ ሀሳብን በመግለጽ በመናገርና በመንቀሳቀስ ላይ እገዳ ደንግጓል። የጸጥታ ኃይሎች ካለ ፍርድ ቤት ትእዛዝ ተጠርጣሪዎችን እንዲያስሩ፣ ሰዎቹንና መኖሪያ ቤታቸውን እንዲፈትሹ ይፈቅዳል። ሰዎች የኦሮሚያ ሚዲያ መረብንና ኢሳትን ለመሳሰሉት ሚዲያ ተደራሽነት እንዳይኖራቸው ተከልክሏል። ባለሥልጣኖች በሀገሪቱ ሰላምና ጸጥታ ላይ አደጋ ይጥላል የተባለውን ማንኛውንም የመገናኛ ምንጭን የማገድ ስልጣን አላቸው። ጀዋር መሐመድ ሚኒሶታ ከተባለው የዩናይትድ ስቴትስ ክፍለ ግዛት ወደ ኢትዮጵያ የሚተላለፈው የኦሮሚያ ሚዲያ መረብ ዋና ዳይሬክተር ነው። የኦሮሚያ ሚዲያ ኔትወርክ የኦሮሚያ ሚዲያ መረብን ሲያጠቁ ይህ የመጀመሪያ ጊዜ አይደለም። ካለፉት ሁለት ዓመታት ተኩል ወዲህ አስራ አምስት ጊዜ አፍነውናል ሲያደርጉት የቆዩት ነው። አሁን ህጋዊ ሆነው የቴሌቪዥኑን ስርጭት የሚመለከቱትን ሰዎች ሲያስሩ ቆይተዋል። በአጠቃላይ በተለይም በኦሮሚያ የአስቸኳይ ጊዜው አዋጅ አዲስ ነገር አይደለም። በሂማን ራይትስ ዋች ስለ አፍሪቃ ቀንድ ጥናት የሚያካሂዱት ፊሊክስ ሆርንም ባለሥልጣኖች ሲያደርጉት የቆየውን ነው ኦፊሴላዊ ያደረጉት የሚል ስጋት እንዳላቸው ገልጸዋል። ካሉን ስጋቶች አንዱ የአስቸኳይ ጊዜ አዋጁ ተቃውሞ ከተጀመረበት ጊዜ አንስቶ ሲደረግ የነበረውን ህጋዊ ያደርጋል የሚል ነው። አሁን የምንሰማው በተለያዩ የሀገሪቱ ክፍሎች ከበፊቱ የበዙ ወታደሮች እንዳሉ ነው። የማሰሩ ተግባርም እንዲሁ ከፍ ብሏል። በሀገሪቱ የአስቸኳይ ጊዜ አዋጅ ከታወጀበት ጊዜ አንስቶ 1645 ሰዎች እንደታሰሩ መንግሥት ገልጿል። ዩናይትድ ስቴትስ የተደነገጉት እገዳዎችና ካለ ፍርድ ቤት ማዘዣ ማሰር መፈቀዱ እንዳሳሰባት ገልጻለች። እንዲህ አይነቱ ዘዴ ከቅርብ ጊዜያት ወዲህ የተፈጠረውን የፖለቲካ ቀውስ ሊያረግብ ያልቻለውን ምላሽ ያጠናክራል ብላለች። ከኢትዮጵያ የኮሚኒኬሽንስ ሚኒስትር ምላሽ ለማግኘት የተደረገው ተደጋጋሚ ጥረት ምላሽ አላገኘም።